ይመልሳቸዋል። የጋቢና ጉያ አድማጮች የዕለተ ረቡዕ ነሐሴ 19 2013 ዓ ም የጋቢና መሰናዷችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህም መሀል በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስትር አስታውቋል። የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን አሁን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ሕክምና እየታከሙ ይገኛሉ። የጤና ሚኒስትር ዶክተር ሊያ ታደሰ የኮቪድ ወረርሽኝ መጨመሩን አስመልክቶ ትላንት ከሰጡት መግለጫ ላይ የተቀነጨበውን የሰማችሁት። ሙሉ ዝግጅቱ በምሽቱ ተካቷል። የሚያበረታቱም ሰዎች አሉ። ዜሮ ስምንት ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው የሰላም ሚኒስቴር ስራ ያልያዙ ወጣቶች በበጎ ፈቃደኝነት እንዲሰማሩ በሚያደርገው ጥረት ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነውን ወጣት ሰንበቴን ነው የሰማችሁት። ወጣቶቹ እያደረጉት ያለውን እንቅስቃሴ በምሽት እንቃኛለን። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸውን ሙዚቃዎችን በየመሃሉ እንጋብዛቸዋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ እያሰባሰብ የሚያደርሰውን ዜናዎች ኤደን ገረሞ ልታሰማን ተዘጋጅታ እየጠበቀችን ነው። ወደ ኤደን በዛምቢያ ብሔራዊ ምርጫውን ያሸነፉት አዲሱ ፕሬዚዳንት ሂቺለማ ከ አስራ ሁለት ቀናት ፉክክር በኋላ ስልጣን ላይ የነበሩትን ኤድጋር ሉንጉን በማሸነፋቸው የፕሬዝዳንትነቱን ስልጣን ተረክበዋል። አዲሱ የዛምቢያ ፕሬዝዳንት ትላንት ማክሰኞ በዓለ ሲመታቸውን በሚያከብሩበት ወቅት ከአሜሪካ ድምፁ ዘጋቢ ፒተር ክሎቲ ጋር ለአጭር ጊዜ ቆይታ አድርገዋል። ፕሬዚዳንቱ በመጪው የስልጣን ዘመናቸው ከህዝባቸውና ደጋፊዎቻቸው ጋር በመሆን ዝቅተኛውን ምጣኔ ሀብት እንደሚያሻሽሉ፣ የህግ የበላይነትን እንደሚያሰፍኑ፣ የሰብአዊ መብትን እንደሚያከብሩ አካባቢው ሀገራቶችም ሆነ ከዋሽንግተን ጋር የተሻለ ግንኙነትን እንደሚመሰርቱ ተናግረዋል። በትላንትናው እለት ባደረጉት ንግግርም በየገበያው ስፍራ በስራ ቦታና በማናቸውን ቦታ ላይ የሚታይ መከፋፈል መኖሩን ገልጸው፣ በሚቀጥሉት መቶ ቀናት ውስጥ ለበርካታ አመታት ተከፋፍለ የቆየችውን ሀገራቸውን አንድ ለማድረግ እንደሚሰሩም አስታውቀዋል። እኛ ራሳችን የዴሞክራሲ ውጤት ነን ያሉት አዲሱ ፕሬዝዳንት ብዙ አስቸጋሪ ነገሮችን አልፈን ተመርጠናል። የዴሞክራሲ ልጆች ስለመሆናችንም መልእክት አስተላልፈናል ሲሉ የአሜሪካ ድምጽ ተናግረዋል። ታሊባን ዓለም አቀፋዊ እውቅና እየጠየቀ ነው። ታሊባን የአፍጋኒስታን ህጋዊ ወኪል ስለመሆኑ በዓለም አቀፍ ደረጃ እውቅና ለማግኘት ዲፕሎማሲያዊ ጥረት እያደረገ መሆኑን በትላንትና እለት በወጣው መግለጫ አስታውቋል። ታሊባን በመግለጫው የዲፕሎማሲው ጥረት የዓለም ደህንነትን በማረጋገጥ ና ለአስርት አመታት ያለማቋረጥ ጦርነት ውስጥ ሊሰቃይ የኖረውን የአፍጋኒስታንን ህዝብ ስቃይ ለማቃለል ይረዳል ብሏል። የእስልምና ቡድኑ የባህል ኮሚሽን ከፍተኛ አመራር አብዱል ጣሀር ባልኪ ለአሜሪካ አሜሪካ ድምጽ እንደተናገሩት ሁሉንም አካታች የሆነ እስላማዊ መንግስት ለመመስረት ከሁሉም ባለድርሻ አካላት ጋር ምክክር እየተካሄደ መሆኑን ገልጸው ይህም በቅርቡ ይፋ ይደረጋል ብለዋል። አብዱል ጣሪህ ባልኪ ዓለም እኛም ብቻ ሳይሆን መላውን የሰው ልጅ የገጠሙትን ከድህነት እስከ አየር ንብረት ለውጥ ድረስ ያሉትን ችግሮች በጋራና በአንድነት ለመቋቋም አንድ ላይ መሆን የሚችልበት ልዩ አጋጣሚ የተፈጠረለት ይመስለኛል ብለዋል። ባልኪ ባለም አቀፉ ማህበረሰብ ህጋዊ የአፍጋኒስታን የጃፓን ወኪል ስለመሆናችን እውቅና እንደምናገኝ ተስፋ አድርጋለሁ ሲሉም ተናግረዋል። ተቺዎች ግን ቡድኑ ከአልቃይዳና ከሌሎች የአሸባሪ ድርጅቶች ጋር አሁንም ድረስ ግንኙነት ያለው መሆኑን በመጥቀስ ስለገባው ቃል ጥርጣሬ ያላቸው መሆኑን ይናገራሉ። የተባበሩት መንግስታት ባለስልጣናት በቅርቡ ያወጣው ሪፖርት ግድያዎችና ታሊባን በሚቆጣጠራቸው አካባቢዎች በሴቶች ላይ የተጣሉ ገደቦች መኖራቸውን አመላክቷል። ዩናይትድ ስቴትስ እንደ ኤሮፓያን አቆጣጠር በየካቲት 2020 ከታሊባን ጋር ባደረገችው ስምምነት ወታደሮቿና በአፍጋኒስታኑ የ20 ዓመት ጦርነት አብሯት የነበሩትን ምዕራባውያን አጋሮቿ እንዲወጡ መስማማቷም ይታወሳል። ይሁን እንጂ ዋሽንግተንም ሆነ የተቀረው ዓለም አቀፉ ማህበረሰብ ካቡል ላይ በኃይል ለሚመሰረት መንግስት የሚሰጡት እውቅና እንደማይኖር ሲያስጠነቅቁ ቆይተዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ ቻይናን ወቀሱ። ቻይና በደቡብ ቻይና የሚገኙ አብዛኞቹ የባህር ይዞታዎች ይገቡኛል በማለት ማስፈራራትና ማስገደዱን ቀጥላለች ሲሉ ነው ምክትል ፕሬዝዳንቷ በትላንትናው እለት የተናገሩት። ፕሬዝዳንቷ ይህንን ንግግር ያደረጉት ሲንጋፖርን በመጎብኘት ላይ ሆኖ ነው። እነዚህም አስፈራሪያዎች ለመመከት አሜሪካ ከአጋሮቻችንና ሸሪኮቻችን ጋር ትቆማለች ያሉት ሃሪስ እዚህ ላይ ግልጽ መሆን አለብኝ በደቡብ ምስራቅ እዣና በኢንዶ ፓስፊክ ውስጥ ያለን ተሳትፎ በአንድ የተለየ ሀገር ላይ ያነጣጠረ አይደለም፣ ወይም ማንም በሀገራቶች መካከል አንዱ እንዲመርጥ የቀየስ ነው አይደለም። ይልቁንም የእኛ ተሳትፎ በዚህ አካባቢ ላለን አጋርነትና ተሳትፎ ብሩህ አመ። መለካከትን ማራመድ ነው ብለዋል። ምክትል ፕሬዝዳንቷ በትላንትና እለትም ከሲንጋፖር ወደ ቪየትናም አምርተዋል። አድማጮች ለምሽቱ ያስኮላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 2 27 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ሶስተኛው ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታውቋል። የጉዳዩን አሳሳቢነት በተመለከተ የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት በቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን ገልጸዋል። ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡን ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ በዛ ሶስት ከመቶ ከነበረበት ወደ አስራ ሁለት ከመቶ ማደጉን ተናግረዋል። በአሁኑ ሰዓት ላይ የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ ሀገሪቱ የተዳረሰ ሲሆን በአዲስ አበባ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱ ማግኘት እንደሚችል ዶክተር ሊያ ታደሰ ገልጸዋል። ኬኔዲ አባተ ዝርዝራለሁ። በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ ዕለት የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በ ኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ ሶስት ከመቶ ከነበረበት ወደ አስራ ሁለት በመቶ ማደጉን አብራርተዋል። ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1ሺህ በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው ወራት በፊት በተለይ ወደ ሁለት ና ሶስት በመቶ ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ አስራ ሁለት በመቶ አድጓል። በጽኑ ሕሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት። የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን አሁን እስከ ትላንትናው ድረስ አምስት መቶ አስር ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ። በየህክምና ተቋማቱ የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ ስልሳ ስድስት ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ ዘጠኝ ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው። የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2 ሚሊዮን 350 ሺህ ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ ሀገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሚኒስትር ገልጸዋል። በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር እየተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገር ነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከሰላሳ አምስት ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ ና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሬን ማቅረብ እፈልጋለሁ። በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3 ሚሊዮን 170 ሺ በላይ ሲሆን ከእነዚህም መካከል ከ296700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው፣ በአሁኑ ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22 ሺ ገደማ ነው። በአጠቃላይ 4571 ሰዎች ደግሞ ህይወታቸውን አጥተዋል። በሚፈጥራቸው የጤና እክሎችና በፍጥነት በመዛመት ረገድ ከ የሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለ መከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በ በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 302013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 8032013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በር በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ተከታታላችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። በሰላም ሚኒስቴር አስተባባሪነት ከዩኒቨርሲቲ ተመርቀው ስራ ያልያዙ አስር ሺህ ወጣቶች ከመላ ሀገሪቱ ተመርምረው ተመልምለው ለአርባ አምስት ቀናት ስልጠና ከወሰዱ በኋላ በበጎ ፈቃደኝነት ተሰማርተው ይገኛሉ። በዚህ ዘርፍ ከተሰማሩት መካከል በድሬዳዋ በበጎ ፈቃደኝነት እያገለገሉ የሚገኙትን ወጣቶች አዲስ ቸኮል አግኝቶ አነጋግሯቸዋል። ቀጥሎ ይቀርባል። በ2011 ዓ ም በሀገሪቱ ሁሉም ክልሎች ባሉ ወረዳዎች ተመርቀው በስራ አጥነት የተቀመጡ ወጣቶችን በመመዝገብ ነው በጎ ፈቃደኛ ወጣቶችን በሀገር አቀፍ ደረጃ ማሰማራት የተጀመረው። በወቅቱ ከተመዘገቡ ወጣቶች መካከል ከ10ሺ በላይ የሚሆኑትን የሰላም ሚኒስቴር 2013 መጀመሪያ ላይ በ19 ዩኒቨርሲቲዎች ደልድሎ ለ45 ቀናት ስልጠና እንዲያገኙ አድርጓል። ሰልጣኞቹ እንደሚገልጹት በእነኛ 45 ቀናት በልዩ ልዩ ዘርፎች ስልጠናዎቹን ወስደዋል። በስልጠናዎቹ የራስ አቅም መገንባት ወይም ሰልፍ እስኪል የጊዜ አጠቃቀም፣ የሴቶችን ጠበቃ፣ የአመራር ክህሎት፣ ሰብአዊና ዲሞክራሲ ተመሳሳይ መብቶች፣ የመንግስት ስርዓት አይነቶች፣ የማህበራዊና መደበኛ ሚዲያዎች አጠቃቀም፣ የሀገር መንግስት ግንባታ፣ ስራ ፈጠራና ተቀጣሪነት፣ የማህበረሰብ አገልግሎት፣ የጾታ እኩልነትና የመሳሰሉት አጀንዳዎች የተዳሰሱ ሲሆን ስልጠናዎቹም የወጣቶችን አመለካከት በእጅጉ የቀየረ እንደሆነ ስልጣኞቹ ይናገራሉ። ስለ በጎ ፈቃድ ዘመቻው ዓላማ ለአሜሪካ ድምጽ ቃላቸውን የሰጡት የሰላም ሚኒስትሯ ሙፈሪያት ካሚል የመርሃ ግብሩ ዓላማ ወጣቶቹ ህብረተሰቡን እንዲያገለግሉ መደላድል ከመፍጠር ባለፈ የተሳሳቱ ትርክቶች ማረምና ወንድማማችነትን ማጎልበት እንደሆነ ነው የሚናገሩት። ስድስት ቀን አሰልጥነን ወደ ሁሉም የሀገራችን አካባቢዎች ነው ያሰማራ ነው። በዚህ የቆይታቸው ሂደት እንደ ሀገር ያለንን ባህል እሴት የማወቅ እድል አግኝተዋል። የያዟቸው የተሳሳቱ ትርክቶችን ለማረም እድል አግኝተዋል። ሲነገራቸው የነበረው ማህበረሰብ ወይም ሲሰሙት የነበረው ማህበረሰብ በተግባር ሌላ ሆኖ እንዳገኙት አረጋግጠዋል። ይሄ አንዱ የአንዱን ባህል እሴት እንዲያውቅ በጎ ፈቃደኝነት ለአብሮነት በሚል መሪ ቃል እየተካሄደ ባለው ሀገር አቀፍ መርሃ ግብር የተሳተፉ አስር ሺህ ሰልጣኞች ከስልጠና በኋላ ከትውልድ አካባቢያቸው ርቀው ወደ ተለያዩ የሀገሪቱ ክልሎችና ከተሞች የተመደቡ ሲሆን አንድ መቶ ሶስት የሚሆኑትም ድሬዳዋ መጠዋል። በሁለ ዙር ተከፍለው ድሬዳዋ የመጡት ሰልጣኞቹ አስተዳደሩ የቤትና ሕክምና ውጫቸውን ሸፍኖላቸው ያለምንም ክፍያ በልዩ ልዩ ዘርፎች በበጎ ፈቃደኝነት ሲያገለግሉ ቆይተዋል። መጀመሪያ ላይ በጎ ፈቃደኞቹ ከተመረቁባቸው ዘርፎች ጋር ግንኙነት ባላቸው የመንግስት መስሪያ ቤቶች ተመድበው አገልግሎት ሲሰጡ ነበር። በዚህም አመርቂ ስራ ሰርተዋል ሲል የበጎ ከፍተኛ ወጣቶቹ ተወካይ ሰንበቱ አቡ ይናገራል። ለመጀመሪያ ሶስት ወራት አካባቢ ላይ በመንግስት መስሪያ ቤቶች ተመድበን በየፊልዳችን ነው የተመደብ ነው። ለምሳሌ መምህራኖች። በሌላ በኩል ደግሞ ገቢዎች ላይ የተመደቡ ልጆች ወደ 37 የሚሆኑ ብዙ ገቢዎች ላይ ነበሩ የተመደቡት እስከ ቀዳሜ ድረስ ከእሁድ ውጭ ያሉትን ቀናቶች ጠዋት ማታ ሳይሰላችሁ በመስራት ብዙ ለውጥ አምጥተዋል። በሌላ ደግሞ በማብራት ኃይል የተመደቡ ልጆችም እንደዛው እየሰሩ የሚገኙበት ሁኔታ አለ። የኩነቶች ቢሮ ላይ አለ እነሱ ላይ የተ መደቡ ልጆችም በሰፊው እየተንቀሳቀሱ ነው ያሉት። ሰርቬንግ ላይ የተመደቡ ልጆች ሳይት እየወጡ የሰርቬንግ ስራ ሲሰሩ ነበር። ይሁንና አፈጻጸማቸው ከተገመገመ በኋላ በመንግስት መስሪያ ቤቶች ከሚሰሩ ይልቅ ቀጥታ ከህብረተሰቡ ጋር በሚያገናኙ በጎ ፍቃድ ስራዎች ላይ ቢሰማሩ ይሻላል በሚል አቅጣጫ ተቀምጦላቸው በዚሁ አቅጣጫ መስራት መጀመራቸው ተነግሯል። በዚህም በርካታ ስራዎች እንደሰሩ ነው የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣሃ ለአሜሪካ ድምጽ ያስታወቁት በተለያዩ የልማት ስራ ላይም በተለይ ህብረተሰቡን ከመርዳት አቅመ ደካማ የሆነ ህብረተሰቦች ነው ከማገዝ አንጻር በጣም ሰፊ ስራ እጅግ በጣም ሰፊ ስራ በሚባል ደረጃ በሁሉም ከተማ ቀበሌ ላይ ይህን ስራ እየሰሩ ነው ያሉት። የአቅመ ደከማዎችን በመርዳት ቤት የፈረሰባቸው ወር በጣም የደከሙ ሰዎችን ቤት የመገንባት፣ ጽዳት ዘመቻ ላይ በመሳተፍ የአዛውንቶችና አባቶችን ገላ እስከማጠብ ልብሶችን በማጠብ ከዛም አልፎ ደግሞ በተለይ አንዳንድ አካባቢዎች ላይ በጎርፍ ሲጠቁ የነበሩ አካባቢዎችን የጎርፍ መከላከያ ዲሽን በመገንባት በጋቢዮን ድንጋይ አስፎ በራሳቸው እየሰሩ ያሉበት ሁኔታ ያለ ነው። በዚህ ሂደት ቀድሞ በመንግስት መስሪያ ቤቶች ሲሰሩ ከነበሩበት ይልቅ አሁን ከህብረተሰቡ ጋር ለመቀራረብ የተሻለ እድል ተፈጥሮላቸዋል። በበጎ ፈቃድ ስራዎቻቸውም የድሬዳዋ ነዋሪዎችን ከጎናቸው እንደነበሩ ወጣት ሰበቱ ይናገር። ቀጥታ ሴክተር ላይ በነበረንበት ሰዓት ብዙ ከማህበረሰቡ ጋር የመገናኘት እድል አልነበረንም። አሁን እያወቁን ነው፣ እየተሳተፉ ነው። ከኛ ጋር የሚያበረታቱም ሰዎች አሉ። ዜሮ ስምንት ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው። ኢቨን በአሁኑ በበዓሉ ማለት ነው በዚህ ያለፈው ረመዳን በዓል ላይ እንደው ሰብስበውን ጠርተውን ከብቱን ላርዶልን ነው አብልተውን። ይሄ ማለት ምንድን ነው? የምስጋና ማቅረብም ነው። ዜሮ አንድ ቀበሌ፣ ብዙ ቀበሌዎች ላይ ያሉት ህብረተሰብ ጋር ከወረድን ጀምሮ ስለኛ በደንብ የተረዱ ነው። በጎ ፈቃደኛ ወጣቶቹ አሁንም አራት ቀሪ ወራትን ድሬዳዋ ላይ ይቆያሉ። በዚህ ሂደት ይህንኑ ከህዝብ ጋር የሚተሳሰሩበትን ስራ አጠናክረው መቀጠል እንደሚፈልጉ ይናገራሉ። ሆኖም መስተካከል አለባቸው የሚሏቸው ነጥቦችም እንዳሉ የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ ይናገራል። እና ምንድነው አንድ የግንዛቤ እጥረት አለ። ግንዛቤ ቢኖር አንዳንዶች ላይ የፍላጎት ማጣት አለ። አመራር ህብረተሰቡን በማስተባበር በጀት እጥረት ያለበትን ቦታዎች ደግሞ ከባለ ሀብቶች ሊሆን ይችላል፣ ከተለያዩ ተቋማት ወይም ፋብሪካዎች ሊሆን ይችላል፣ ከተለያዩ አካላት የማሰባሰብ ላይ ሊረዱን ይገባል። ከኛ ጋር መናበብ አለባቸው። ፕላንድ መሆን አለባቸው። ኢቨንት ቤዝድ ብቻ መሆን የለበትም። ሲቀጥል ደግሞ ልጆቹ ሞራሊ

ደብዳቤውን ይስፈርላቸዋል ከሸማቾች ላይ የሚያገኙበት እንዲመቻችላቸው የእነሱን ቁጥር ጠቅሰን ለንግድና ኢንዱስትሪ ቢሮ መመሪያ እንዲሰጠበት ለወለሙ አሸማቾች ያንን ደብዳቤ ይጽፍናል። የሰላም ሚኒስትር በዘንድሮ የበጀት ዓመትም እንዲሁ በሁሉም ክልሎች ያሉ ተመርቀው ስራ ያልያዙና በበጎ ፈቃድ መሰማረት የሚፈልጉ ወጣቶችን የመዘገበ ሲሆን በያዝነው ሳምንትም በጅማና ቦንጋ ዩኒቨርሲቲዎች ገብተው የሚሰለጡን ወጣቶችን ዝርዝር ይፋ አድርጓል። ከተወሰኑ ሳምንታት በፊት በድሬዳዋና ሀረር ጉብኝት አድርገው የነበሩት የሰላም ሚኒስትር ሙፈሪያት ካሚል ወጣቶቹ አራያነት ስራ እየሰሩ መሆናቸውን ገልጸው ነበር ራ ግብሩም ቀጣይነት እንደሚኖረው የገለጹት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የኢትዮጵያን ዘመናዊ ቲያትር አንድ መቶኛ ዓመት በዓል በማስመልከት ሀገር አቀፍ ፌስቲቫል ማዘጋጀታቸውን የዘርፉ ባለሙያዎች ገልጸዋል። ከነሐሴ 21 እስከ 25 በተለያየ ዘመን የተሰሩ 48 አጫጭርና ረጃጅም ቲያትሮችና ሌሎች ተውኔቶች የሀገር አቀፉ ፌስቲቫል አካል በመሆን በአዲስ አበባ በነጻ ለተመልካች ቀርበዋል። ዝግጅቱ የተሰናዳው ቲያትርን ለማነቃቃት በኢትዮጵያ የቲያትር ባለሙያዎች ማህበር ስር በተመሰረተው የ ስለ ቲያትር እንቅስቃሴዎች አስተባባሪ ሲሆን ከህጻናት እስከ አዋቂዎች ሁሉንም ያማከሉ ቲያትሮች ለተመልካች እንደሚቀርቡ አስተባባሪዎቹ ገልጸዋል። የፌስቲቫሉን መክፈቻ በቦታው ሆኖ የተከታተለው ኬኔዲ አባተ ነው ያዘጋጀው። ዝግጅት ቀጥሎ ይቀርባል። ተክለ ሐዋርያት ተክለ ማርያም የተባሉ ቀደምት ኢትዮጵያዊ የተለያዩ ስነ ጥበቦች ባለሙያ ፋቡላ የተሰኘ የተረት ስብስባቸውን በጳጉሜ 1913 ዓ ም በድራማ መልክ አዘጋጅተው ለመድረክ ያበቁት ተውኔት በኢትዮጵያ ዘመናዊ ቲያትር የተጀመረበት የመጀመሪያው አጋጣሚ እንደነበር ታሪክ ያስረዳል። እናም አውሮፓዊ ቅርጽ ያለው ዘመናዊ የኢትዮጵያ ቲያትር ከተጀመረ አሁን ላይ ድፍን 100 ዓመታትን አስቆጥሯል። ይሁን እንጂ በዚህ ረዥም ዕድሜው የኢትዮጵያ ቲያትር ድረስ ያለበት ደረጃ ላይ ካለመድረሱም ባለፈ አሁን ላይ መቀዛቀዞች ይስተዋሉበታል። ይህ ያስቆጫቸው የዘርፉ ባለሙያዎች ሙያው እንዲነቃቃ ወደ ቀደመ ስፋቱ ክብሩና ከፍታው እንዲመለስ ለማስቻል ስለ ቲያትር የተሰኘ እንቅስቃሴ ጀምረዋል። በኢትዮጵያ የቲያትር ባለሙያዎች ማህበር ስር ጥቅምት 2013 ዓ ም የተጀመረው የስለ ቲያትር እንቅስቃሴ በበጎ ፈቃደኛ የቲያትር ባለሙያዎች የሚመራ ነው። እነዚህ በስለ ቲያትር እንቅስቃሴ ውስጥ የታቀፉ የቲያትር ባለሙያዎች የኢትዮጵያ ቲያትር አንድ መቶኛ ዓመትን በማስመልከትም ሀገር አቀፍ ፌስቲቫል ማዘጋጀታቸውን በሰጡት ጋዜጣዊ መግለጫ አስታውቀዋል። ከነሐሴ 21 እስከ 25 በአዲስ አበባ ለቲያትር አፍቃሪያን በነጻ የሚቀርቡ 48 አጫጭርና ረዥም ቲያትሮችና ሌሎች ተውኔቶች የሀገር አቀፉ ፌስቲቫል አካል መሆናቸውን ከስለ ቲያትር አስተባባሪዎች አንዱ የሆነው የሀገር ፍቅር ቲያትር ስራ አስኪያጅ አብዱል ከሪም ጀማል ተናግሯል። አምስት ቀናት በሀገር አቀፍ የቲያትር ፌስቲቫል ይካሄዳል። አርባ ስምንት ያክል ትርኢቶች ይቀርባሉ። ቲያትሮች ከነዚህ አርባ ስምንት ቲያትሮች ሀያ ያክሉ ባለሙ ጊዜ ተውኔቶች ናቸው። በቲያትር ቤቶች እየታዩ ያሉ ከዚህ በፊት የታዩ ከዚህ በኋላም ለመታየት ዝግጅት እያደረጉ ያሉ ባለሙ ጊዜ ተውኔቶች ቅንጭብና አጫጭር ተውኔቶች ደግሞ ወደ 26 አካባቢ የሚጠጉ ናቸው። 48 ትርኢቶች ናቸው እያቸዋለሁ። ሁለቱ ደግሞ ከዚህ በፊት ታይተው መድረክ ላይ የተቀርጸው የተቀመጡ በስክሪን የሚታዩ ሁለት ትያትሮች አሉ። ለመድረክ የሚቀርቡት ቲያትሮች ታሪካዊ፣ መሪርና አስቂኝ ዘውግና ቅርጽ ያላቸው ሲሆኑ ሙዚቃዊ ተውኔቶች፣ ባለ አንድ ሰው ተውኔትና ስታንድ አፕ ኮሜዲዎችም እንደሚገኙባቸው ተገልጿል። የቲያትር ተውኔቶቹ በሰባት ቲያትር ቤቶችና ሲኒማዎች ለተመልካች እንደሚቀርቡ አርቲስት አብዱልከሪም ገልጿል። እንግዲህ ወደ 16 ያክል ተቋማት በዚህ የቲያትር ፌስቲቫል ላይ ተውኔቶቻቸውን በማቅረብ የተሳናቱ ናቸው። ከዛ ውጭ ደግሞ በግለሰብ ደረጃ የተዘጋጁ ባለሙያዎች አሉ። የማሳያው ቦታዎቹ ብሔራዊ ቲያትር፣ አምባሳደር ቲያትር፣ ሀገር ፍቅር ቲያትር፣ ኦሮሞ ባህል ማዕከል፣ ኤድና ሞል ሲኒማ፣ አዶት ሲኒማ እና ሴንቸሪ ሞል ናቸው። በነዚህ አምስቱ ቀናት በተለያየ ሰዓት ፕሮግራም አቶለታል። በዛ ሰዓት ትርኢቶች ይቀርባል። አዲስ አበባ የሚገኙ የተለያዩ ቲያትር ቤቶች፣ ዩኒቨርሲቲዎች፣ የፌዴራል ፖሊስ የቲያትር ቡድን እንዲሁም ከተለያዩ የአገሪቱ አካባቢዎች የተጋበዙ የቲያትር ስራ ማህበራት በፌስቲቫሉ ዝግጅቶቻቸውን በማቅረብ ከሚሳተፉ አካላት መካከል ናቸው። ለተመልካች ከሚቀርቡ ቆየት ያሉና አዳዲስ ቲያትሮች መካከል ጥቂቶቹን ያብራራቸው ሌላኛዋ የስለ ቲያትር አስተባባሪ ዳይሬክተርና ፕሮዲሰር ሜሮን ሲሳይ ዝግጅቱ አንጋፋና ወጣት ባለሙያዎችን በአንድ መድረክ በማገናኘት ልምድ የሚያለዋ ወጥ መሆኑ ልዩ ያደርገዋል ትላለች። ከሚታዩ ቲያትሮች ውስጥ አፋጀሽ፣ ሌላው የአልማዝ ቀለበት። አልማዝ ቀለበት በታየበት ጊዜ በጣም ተወዳጅ ቲያትር ነበር። አሁንም እንግዲህ ያኔ እድሉን ያላገኘነው ሰዎች በድጋሚ ለማየት እድሉን እናገኛለን ማለት ነው። ጥቁር እንግዳ የተሰኘ ቲያትር እንደዚሁ ሁሉ ወይም ከፉ ጌጣ አይቶንም፣ በተመሳሳይ በአልሻባ ነብሶ በአዲስ አበባ ዩኒቨርሲቲ ተማሪዎች ተመራቂ ተማሪዎች ለመድረክ የሚቀርቡት ቲያትሮች ከህጻናት ጀምሮ እስከ አዋቂዎች ሁሉንም ያማከሉ ስለመሆናቸውም ተገልጿል። በኦሮምኛ ቋንቋ የተዘጋጁ ሶስት ቲያትሮችም ለተመልካች ይቀርባሉ። በኢትዮጵያ ቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ስብስብ አስተባባሪነት የኢትዮጵያ ዘመናዊ ቲያትር የተጀመረበትን አንድ መቶኛ ዓመት በማስመልከት ከነሐሴ 21 እስከ 25 ለእይታ የሚቀርቡት ቲያትሮች ያለ ክፍያ በነጻ የሚታዩ ናቸው። ቲያትሮቹን መመልከት የሚፈልግ ማንኛውም ግለ ግለሰብ የመርሃ ግብሩን ዝርዝር የያዘ የመግቢያ ትኬት የፊታችን አርብ ነሐሴ 21 ከብሔራዊ ቲያትር ማግኘት እንደሚችል አስተባባሪዎቹ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ ራዲዮ የሚተላለፈው የጋቢና መሰናዷችን እንደቀጠለ ነው። አሁን በአንድ ሙዚቃ እረፍት እናደርጋለን። ብርሃን ከስቱዲዮ የአብዱክያርን ወዬ ወዬ የሚለውን ሙዚቃ አዘጋጅታለች። Yeah. ራዲዮ የሚተላለፈው ጋቢና ቪኦኤ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ፕሮግራማችንን በኢትዮ ሳት ላይ ታገኙታላችሁ። በተጨማሪም ድረ ገጻችንን ደብሊው ደብሊው ደብሊው ዶት ቪኦኤ አምሃሪክ ዶት ኮምን በመጠቀም በቀጥታ ስርጭቶቻችንን መከታተል ትችላላችሁ። አስተያየት ካላችሁ በፕሮግራሞቻችን ላይ ወይም ጥቆማ ካላችሁ በማህበራዊ ትፍር ገጾቻችንን መጠቀም ትችላላችሁ። አት ቪኦኤ አምሃሪክን በመጠቀም ፌስቡክ ላይ፣ ትዊተር ላይ ኢንስታግራም ላይ እንገኛለን። ለምሽቱ የያዝናቸውን ፕሮግራሞች በዚሁ እናጠናቅቃለን። አብረናችሁ ያመሸነው ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ብርሃን ኃይሉ ነን። መልካም ምሽት።